the voice of America። የዲሞክራሲያዊ ተቋማት ግንባታ በኢትዮጵያ የውይይት መድረክ የፊታችን ቅዳሜና እሁድ መስከረም 13ና 14 2010 ዓ ም ቪዥን ኢትዮጵያ ያዘጋጀው የውይይት መድረክ ይካሄዳል። ይህ በቪዥን ኢትዮጵያ የተዘጋጀ መድረክ የዘንድሮ ርዕስ በኢትዮጵያ የዲሞክራሲያዊ ተቋማት ግንባታ የሚል ነው። ቪዥን ኢትዮጵያ የዛሬ ሁለት ዓመት ተኩል አካባቢ በተወሰኑ ምሁራንና ባለሙያዎች ዩናይትድ ስቴትስ ውስጥ የተቋቋመና የሚሠራው ለትርፍ ያልሆነ ሆኖ ዋሽንግተን ዲሲ ላይ የተመዘገበ ስብስብ ነው። ጽሕፈት ቤት ግን የለውም። ጽሕፈት ቤት የሆነ ፊት ለፊት የተቀመጠ የለም። አብዛኞቻችን በዩኒቨርሲቲ ውስጥ የምንሰራ መምህራንን ባለን ሰዓት በተሻለ ጊዜ ተመካክረን እንደዚህ አይነት ፕሮግራሞችን እንዳልከው ከባድ ስራ ነው ያንን ለመስራት እየሞከር ነው ያለ ነው እንጂ ጽሕፈት ቤት ሙሉ የለም። በአሜሪካ ውስጥ በተለያየ ቦታ ነው የምንሰራው ሁላችንም። የቪዥን ኢትዮጵያ ዓላማ አንድ ብቻ ነው ብለውኛል የመድረኩ አዘጋጅ ኮሚቴ ሊቀመንበር ፕሮፌሰር ሚንጋ። ፕሮፌሰር ሚንጋ በዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሀንስበርግ ደቡብ አፍሪካ ዩኒቨርሲቲ ኦፍ ዊትዋተር ስትራንድ የአካውንቲንግ መምህር ናቸው ጤና ይስጥልኝ ፕሮፌሰር ሚንጋ ጤና ይስጥልኝ አቶ ሰለሞን እንደምናለህ እግዚአብሔር በጣም ደህና ነን ፕሮፌሰር ሚንጋ ለመሆኑ ቪዥን ኢትዮጵያ ምንድን ነው እስቲ ትንሽ አጫውቱኝ ስለሱ ሰዎች በጥናት ላይ የተደገፈ ሀሳባቸውን ለኢትዮጵያ ያላቸውን ራዕይ ወይም ሀሳብ የሚያቀርቡበትን መድረክ መክፈት ነው። ቪዥን ኢትዮጵያ የራሱ የሆነ ዓላማ ወይም ፕሮግራም ብሎ የሚለው ሳይሆን ለሌሎች መድረክ ማዘጋጀት ነው እንጂ ቪዥን ኢትዮጵያ እንደ ፕሮግራም ይዞ የሚንቀሳቀስበት ስራ የለውም ማለት ነው። የለውም ቪዥን ኢትዮጵያ ከማንም ፓርቲ ጋር ያልወገነ ከሚዲያ ጋር የሚተባበር የሚቀርቡትን ሀሳቦች በስብሰባ አዳራሽ ውስጥ ብቻ ተወስነው እንዳይቀሩ ለኢትዮጵያ ሕዝብ በጥራት በተሻለ መንገድ የሚቀርቡበትን ሁኔታ ማዘጋጀት ነው። ይህንንም ያደረግንበት ምክንያት ብዙ ግልጽ ያልሆነ ለሕዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሑፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ። ቪዥን ኢትዮጵያ ከዚህ በፊትም ሶስት ስብሰባዎችን አድርጓል። ጥቅምት 25 2008 ዓ.ም የተደረገው የመጀመሪያው ስብሰባ የኢትዮጵያና የኤርትራን ግንኙነት የሚመለከት ነበር። ሁለተኛው ስብሰባ በዚያው በ2008 ዓ.ም መጋቢት 13 ና 14 ግጭትን በማስወገድና በግጭት አወጣጥ ዘዴዎች ላይ ያተኮረ ነበር። ሶስተኛው ስብሰባ መስከረም 16 ና 17 2009 ዓ ም የዛሬ ዓመት ማለት ነው በሽግግር ላይ ያተኮረና ከ20 በላይ ተናጋሪዎች የቀረቡበት እንደነበረ ፕሮፌሰር ሚንጋ ነግረውኛል። የዛሬ ሳምንት የሚካሄደው ስብሰባ የተጠራው ዋሽንግተን ዲሲ ላይ ነው። ቦታው ዩኤስ ኔቪ ሜሞሪያል ናቫል ሄሪቴጅ ሴንተር ነው። ሰባት መቶ አንድ ፔንስልቬኒያ ቬሪዩ ኖርዝ ዌስ ስዊት መቶ ሀያ ሶስት ዋሽንግተን ዲሲ ሁለት ዜሮ ዜሮ ዜሮ አራት ላይ ነው ያለው። የዚህ መድረክ ተግባር በተጨማሪም ከግጭትና ከቀውስ የሚወጡ ሌሎች ሀገሮች እንዴት እንደወጡ ተሞክሯቸውን ማየትና መገምገም፣ ለኢትዮጵያ የትኛው መንገድ ይሻላል የሚል ውይይትም ማካሄድ ነው ውይይቶቹ የሚያተኩሩትም የሚመክሩትም ኢትዮጵያንና የኢትዮጵያን እጣ ፈንታ ነውና ሁሉንም የሀገሪቱን የሕይወት ዘርፎችና ገዢውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ለማሳተፍ ለማካተት የተደረገ ወይም እየተደረገ ያለ ጥረት ይኖር ይሆን? ይህንን ጥያቄ ለፕሮፌሰር ሚንጋ ነጋሽ አነሳሁላቸው። የምናደርገው በቀጥታ እኛ ብቻ በመጋበዝ ብቻ ሳይሆን የጥሪ ወረቀቶችን እናደርጋለን። እነዚህ ኮል ፎር ፔፐር ይባላሉ። በአካደሚ ዓለም ላይ የዛ አሰራር ነው። ጽሁፎች ጥሪዎች ይደረጋሉ እና በዛ መሰረት መልስ ለሚሰጡ ሰዎች ነው ወደ ስብሰባው እንዲመጡና ጽሁፉን እንዲያቀርቡ የምናደርገው እና ይህንን አራተኛውን ስብሰባ በሚመለከት ሶስት ጊዜ የወረቀት ጥሪዎች ተደርገዋል። አንደኛው በማርች መጋቢት ላይ፣ ሁለተኛ በሰኔ ሶስተኛ ደግሞ በሐምሌ ላይ ተደርገው በዛ ላይ ሀያ ሰባት ሰዎች ጽሁፋቸውን ለማቅረብ አብስትራክት የጽሁፋቸውን ጭምቅና ጭብጥና ጽሁፋቸውን ልከዋል። በጣም እናመሰግናለን። በዚህ አጋጣሚ የመጡትም ከዓለም ዙሪያ ነው። ከነዚህ ውስጥ አስራ ዘጠኝ ጽሁፎቹን ተቀብለናቸዋል። ሁሉንም ለመቀበል ባለመቻላችን ይቅርታን እንጠይቃለን። ከአስራ ዘጠኙ አስራ ሰባቱ ጸሐፊዎች በአካል ተገኝተው ጽሁፋቸውን እንደሚያቀርቡ ቃል ገብተዋል። ከነዚህ አስራ ሰባቱን በስድስት ፓናል ይቀርባሉ። ከነዚህ ውስጥ ሁለት ልዩ ፕሮግራሞች እና የፓናል ዲስከሽኖች ከፓናል ዲስከሽኖቹ በመካከል ሁለት ፕሮግራሞች ይኖራሉ። አንደኛው ያው እዚህ በዩናይትድ ስቴትስ ኮንግረስ ላይ ያለው ረቂቅ ሕግ ኢትዮጵያ የተመለከተው ኤች አር መቶ ሀያ ስምንትን ይመለከታል። ትንሽ ዘርዘር ያድርጉልኝ ኤች አር መቶ ሀያ ስምንት ምን እንደሆነ ይዘቱ ኤች አር መቶ ሀያ ስምንት የሚባለው የአሜሪካ ፓርላማ ውስጥ ረቂቅ ሕግ አለ። ያ ረቂቅ ሕግ ኢትዮጵያ ውስጥ ሰብአዊ መብትን የተመለከተና አሳታፊ የሆነ አስተዳደር ወደፊት ስለ መሰረት በኢትዮጵያ የሚደነግግ ወይም የአሜሪካን መንግስት አቋም ወደፊት ለማስተካከል ተብሎ የታሰበ ነው። ጉዳዩን በዛ ጉዳይ ላይ የሚሰሩ ሰዎች ቀርበው ስለ ረቂቅ ህጉ ምንነት የሚያስረዱበት አንድ መድረክ ይኖራል። ሌላው የፖለቲካ ድርጅቶች እንደምታውቀው በኢትዮጵያ ውስጥ በጣም ብዙ ናቸው። በኢትዮጵያ የምርጫ ቦርድ እንኳን የተመዘገቡት በጣም ብዙ ናቸው። ሁሉንም ማሳተፍ አይቻልም። ፕራክቲካልም አይሆንም። ሆኖም ግን ለናሙና ያህል አንድ አራት የፖለቲካ ድርጅቶች ወኪሎቻቸው ቀርበው ያላቸውን አስተሳሰብ የሚገልጹበት እንደዚሁ መድረክ ተዘጋጅቷል። እነማን ናቸው እነዚህ አራት የፖለቲካ ድርጅቶች? ከኦሮሞ ዴሞክራሲያዊ ግንባር፣ ከአርበኞች ግንቦት ሰባት፣ ከአማራ ዴሞክራሲያዊ ሀይል እና ከደቡብ ምዕራብ ኢትዮጵያ ሀይል በሙሉ ስማቸውን በደንብ በአማርኛ ተርጉሜ ይሆን እንደሆነ እግዚአብሔር ወቅ እንግዲህ ስህተት ካለ ይቀርታል። ፕሮፌሰር ሚንጋ እነዚህ የፖለቲካ ድርጅቶች ሲጋበዙ የተጋበዙባቸው መለኪያዎች አሉ። እንደገና አሁንም ወደዛ ወደ ገዢው ፓርቲ ሀሳብ ልምጣና መቼም የስርዓት ለውጥ የስርዓት ማሻሻያ የመሳሰሉ ነገሮች ሲባሉ ስለ መልካም አስተዳደርም ነው እና የሚወራው የጋበዛችሁበት ሁኔታ የለም። በቀጥታ በብዙዎቹም በቀጥታ ሳይሆን ብዙዎቹ ፍላጎት አሳይተው ነው እና የኢትዮጵያ መንግስትም ሆነ ገዢው ፓርቲም ሆነ የኢትዮጵያም ኤምበሲ በዚህ ስብሰባ ላይ ለመሳተፍ ከፈለገም አይሳተፍበት ምንም ምክንያት የለም። በሩ ለኢትዮጵያ ሁሉ ክፍት ነው። እስካሁን ድረስ ካካሄዷችኋቸው ከሦስቱ ውይይቶች ምን ተገኘ? አውጥታችሁስ ምን አደረጋችኋቸው? ያደረሳችሁበት ቦታ አለ? ለሌሎችም አካላት ትኩረታቸውን እንዲያገኙ ያደረጋችሁት ጥረት አለ? አዎ፣ በሙሉ ይህንን ነገር ስናዘጋጅ እኛ ሜዲያ ላይ ግንኙነት ፈጥረን በተለይ ከኢሳት ጋር ስምምነት አድርገን ቪዲዮዎቹ በጥራት ተመዝግበው በኢሳት ዌብሳይቶች በዩቲዩብ ላይ ተቀምጠዋል የስብሰባዎቹ አካሄዶች በሙሉ። እና እነዛዎች ቢያንስ በአስር ሺህ አንደኛው እንደውም ያየሁት ከአንድ ከስድስት ወር በፊት ያኛውን ስብሰባ ስንገመግም ወደ ስልሳ አምስት ሺህ ወደ ሰባ ሺህ ሰዎች ያያቸው ነው ታይተዋል። እና የኢትዮጵያ ሕዝብ በአሁኑ ሰዓት ላይ አጠቃላይ ያካሄዱ የሽግግር አይነት ነገር ላይ መኖሩን አንድ ግምገማ ላይ ደርሰናል ብለን እንገምታለን። ምን አይነት ሽግግር ሽግግር አይነት ነገር ያስፈልጋል? ያ ሽግግር ምን መምሰል አለበት? ምክንያቱም ሀገሪቷ ግጭት ላይ መሆኗ ቀውስ ላይ መሆኗ መንግስትም ገዢውም ፓርቲም እያመነ እያየ ነው። በዜናዎችም ላይ የሰማናቸው ስለሆኑ የሚደበቁ ነገሮች አይደሉም። ስለዚህ አጠቃላይ አመልካቹ ሽግግር እንደሚያስፈልግ ነው። ያ ሽግግር ምን አይነት መሆን አለበት በሚባልበት ጊዜ አንድ ትልቅ ችግር አለ። ከሽግግር በሚታሰብበት ጊዜ ቀውስ ላይ ያሉ ሀገሮችና ቀውስ ላይ የሌሉ ሀገሮች ላይ የተለያየ መንገድ ስላለው በተለይ የዲሞክራሲ ተቋማት ባለመኖራቸው የተነሳ የአሁኑ ስብሰባ ሽግግር በምን አይነት እንዴት መደረግ አለበት፣ የዲሞክራሲያዊ ተቋማቶችስ እንደት እንዴት ነው የሚጠቀሉት፣ እንዴት ነው ለሽግግሩ የሚረዱት የሚለው ላይ እያጠነጠነ ይሆናል። የዚህ አራተኛው ስብሰባ ጽሑፎች ብዙ ቀርበዋል፣ ብዙ አሉ የፖለቲካ ሽግግር ማለት ሆነው የፖለቲካ ሽግግር ሀገሪቷ ወደ ሰላም የምትሄድበት ሁኔታ እና የተረጋጋ አስተዳደር ያለበት በተቻለም ደግሞ ዴሞክራሲያዊ የሆነ አካሄድ የሚሄድበትን ሁኔታ እንዴት መዘጋጀት ይቻላል ነው። ገዢው ፓርቲ ያስብበት። በዚህ ስብሰባ ላይ ቢካፈል በቀጥታ ምንም ችግር የለበትም። በእኛ በኩል አላማችን ለሁሉ መድረኩን ክፍት ማድረግ ስለሆነ ተቃዋሚዎች ብቻ የሚሰበሰቡበት ስብሰባ አይደለም። ግን ሁኔታው የተፈጠረው መንግስት በዚህ ላይ ስላልገባበት አንድ ነገር ክፍት ነገር ይታያል። ትክክል ነው ያነሳው ጥያቄና ቢመጡ ደስ ይለን። እንደውም ይህን አጋጣሚ ተጠቅሜ ግብዣ አቀርባለሁ። ፕሮፌሰር ሚንጋ መቼም አስራ ዘጠኙንም እነዚህ ጭምቅ ስራዎች ወይም አብስትራክቶች ዝርዝሩልኝ ለማለት ይከብዳል አሁን በዚህ በአጭር ጊዜ። ነገር ግን ስድስት ፓነሎች አሉ ብለዋልና ምን ምንድን ሀሳቦች ላይ እያተኮሩ ነው የሚሆኑት? እነዚህ መቼም የተለያዩ ምድቦች የሆኑ ይመስለኛል። አዎ፣ ትክክል ነው። ስብሰባው በሀያ ሶስት ቅዳሜ ሲጀመር የመጀመሪያው ቅድም እንደተነጋገር ነው ይሄ ኤች አር መቶ ሀያ ስምንትን የተመለከተ ይሆናል። ከዛ ቀጥሎ ወደ ውጭ ሀገር ፍልሰት የኢትዮጵያ ሕዝብ ብዙ ያበዛበት ጊዜ ነው። ዳያስፖራ ብዙ በዝቷል በአሁኑ ጊዜ እና የዳያስፖራው ሚና በኢትዮጵያ ውስጥ የዲሞክራሲያዊ ተቋማችን ለመገንባት የሚያደርገው አስተዋጽኦ ምንድን ነው የሚ የሚለው የመጀመሪያው ፓናል ይሆናል። ሁለተኛው ደግሞ ምንድን ነው ግጭት፣ ቀውስና የዲሞክራሲ ተቋማት በሽግግር ጊዜና ብሔራዊ አንድነትን የተመለከተ ይሆናል። በዛ ላይ ጥሩ ጽሑፍ የሕግ ሙያ ችሎታ ያላቸው ምሁራን የሚያቀርቡበት ይሆናል። ቀጥሎ ደግሞ ኢትዮጵያዊነት የሚባለው ጉዳይ በአሁኑ ጊዜ ትንሽ ችግር ስላለበት እንዴት ነው ይህንን ጉዳይ ወደፊት ምን ማድረግ ይቻላል፣ ተቋማትንስ ለመገንባት ኢትዮጵያዊ ተቋማትን እንስ እንዴት ነው የሚገነቡት የሚለው ላይ እንደዚሁ ሶስት ተናጋሪዎች ይኖራሉ። ያ የመጀመሪያው ቀን ሲሆን፣ በሁለተኛው ቀን ደግሞ የዜጎች መብት እና የዲሞክራሲያዊ ተቋማት ይህንን ሲገመገም ደግሞ በአፍሪካ ቀንድ እና በቀይ ባህር አካባቢ አዲስ የጂኦ ፖለቲካ ሁኔታ ይታያል። ያንን በሚመለከት እንደዚሁ ሶስት ጽሁፎች ይኖራሉ። አንደኛው ስለዚህ አሁን ድርቅ ያለበት ጊዜ ነው በኢትዮጵያ ውስጥ እና የምግብን ፖሊሲ የሚመለከት ይሆናል። ሌላው ደግሞ ድርቅና ድህነት ባለበት ጊዜ ኢትዮጵያ ውስጥ የአካል ዲስብልድ የሆኑ ሰዎች የአካል ጉዳተኞች የአካል ጉዳተኞች እና ጉዳተኞች ብቻ ሳይሆኑ በአጠቃላይም ዲሳቢሊቲ ለምሳሌ ዓይነ ስውራን ሊኖሩ ይችላሉ ወይም የመንቀሳቀስ ችግር ያለባቸው ሰዎች የኢትዮጵያ እንዴት እንደምትመለከታቸው፣ ሌላው ደግሞ የውጭ ጉዳይን በሚመለከት አንድ ሌላ ጽሁፍ ይኖረናል። ከዛ አልፎ በሁለት የተከፈለ ነው። ይሄ ዜጎች መብትን የሚመለከተው በዛ ላይ እንደገና ተጨማሪ ውይይት ይደረጋል። ሶስት ሌሎች ሰዎች ይኖራሉ ከፖለቲካ ድርጅቶች፣ ቅድም እንዳልኩ አራት የፖለቲካ ድርጅቶች ደግሞ የእነሱን ግንዛቤ በእነዚህ ጉዳይ ላይ የመሰላቸውን ያቀርባሉ። በመጨረሻ ላይ ደግሞ ሙስና ወይም ሌብነት የሚባለውና በሕዝብ የመታመን ጉዳይ እና የኢኮኖሚ ልማትን በሚመለከት እዛም ላይ ሶስት ጽሁፎች ይኖራሉ ብለን እንገምታለን። እንግዲህ አንደኛው ተናጋሪ ከኢትዮጵያ ገና ቪዛ ለማግኘት እየሞከሩ ነው። አለበለዚያ ሁለት የተዘጋጁ ጽሁፎች አሉ። በአጠቃላይ ቢያንስ ቢያንስ አስራ ሰባት ያህል ጽሑፎች አሉ። እንግዲህ ርዕሶቹም እነዚህን ይመስላሉ ነው። ፕሮፌሰር ሚንጋል ሊጠቅሱልኝ የሚችሏቸው አቅራቢዎች ወይም ምሁራን አሉ። በዚህ መድረክ ላይ የሚሳተፉ የተወሰኑት ከተለያየ አገር ነው የሚመጡት። ከጃፓን ፕሮፌሰር አቡ ግርማ፣ ዶክተር አርአያ አምሳሉ ከኦሃዮ አቶ ድንበሩ ዘነበ ከዋሽንግተን ዲሲ፣ ፕሮፌሰር ጌታቸው መታፈሪያ ከሞርጋን ስቴት ዩኒቨርሲቲ፣ ዶክተር አሸናፊ ጎሳኤ ከሲያትል፣ ዶክተር ሰማሃኝ ጋሹ ከቦስተን ማሳችሴትስ፣ ፕሮፌሰር ሲሳ አሰፋ ከሚሽጋን፣ ዶክተር አበራ ሞላ ከኮሎራዶ፣ ኮማንደር አሰፋ ሰይፉ ከእንግሊዝ፣ ፕሮፌሰር ማሞ ሙጬ ከደቡብ አፍሪካ፣ ወይዘሪት ፋሲካ ወልደሰንበት ከካናዳ፣ አቶ መጥምቁ ዮሃንስ ከዋሽንግተን፣ አቶ ሉልሰ ግድ ከኮሎራዶ ዶክተር ዮሐንስ ዘለቀ ከዛው ከናንተ አካባቢ ዶክተር አየለ ታደሰ ከናሽቪል ቴነሲ፣ አቶ ገለታው ዘለቀ ከቦስተን እና የፖለቲካ ድርጅቶች እዛው አካባቢ ያሉ ናቸው እና እንግዲህ አቶ ጉደታ አበበ ከጅማ ዩኒቨርሲቲ፣ ቅድም ያልኩ የቪዛ ችግር ካላጋጠማቸው እነዚህን ይመስላሉ። እንግዲህ ስለ ዲሞክራሲያዊ ስርዓት ግንባታ ስንነጋገር፣ ስለ ተቋማቱን ግንባታ ስንነጋገር ለይ እንደ ኢትዮጵያ ባሉ ሀገሮች ውስጥ ሴት ማለት የህብረተሰቡ ግማሽ ማለት ነች። እንደውም ከዛ በላይ ነው፣ አሁን በትክክለኛው ቁጥር በህዝብ ቁጥር ከሄድን። በአጠቃላዩ እንቅስቃሴ ውስጥ ደግሞ ያላቸው ሚና በጣም ከፍተኛ ነው። እንደውም በሴቶች ትከሻ ላይ ነው በማደግ ላይ ያሉ ሀገሮች በአጠቃላይ። እናንተ መካከል ግን ስመለከት እስካሁን ድረስ አንዲት ሴት ብቻ ነው የጠቀሱልኝ። እና በዚህ በኩልስ ትኩረት አላደረጋችሁም ከዚህ በፊት በነበሩት ስብሰባዎች ላይ የሴቶች ፎረም ሙሉ ነበረ፣ ግን አሁን በጽሁፍ ደረጃ ላይ ቁጥሩ ያንሳል። እና በዚህ ስብሰባ ላይ ምንድን ነው ያደረግነው? እኛ ሴቶች ጠይቀው ወይም ደግሞ ለጽሁፉ ያቀረቡትን ሰዎች ነው ያየነው እንጂ ማነው አቅራቢው የሚለውን ላይ አይደለም የሄድነው። እነዚህን አብስትራክቶች በምትመርጡበት ጊዜ ምንድን ነው መመዘኛችሁ? መመዘኛችን ሶስት የጽሁፍ ጥሪዎች ነበሩ። የመጀመሪያው፣ ሁለተኛው እና ሶስተኛው በዛ ላይ የሚቀርቡትና ጽሁፎቹ እንዲቀርቡ የፈለግንበትን አጀንዳዎች በደንብ አስቀምጠን ነበረ። በዛ መሰረት ሰዎች ካቀረቡ በኋላ መጀመሪያ አብስትራክት ያቀርባሉ። አብስትራክቱ ከመጣ በኋላ እንደገና ይገመገምና ጽሁፋቸውን እንዲሰጡ ይጠየቃሉ። ጽሁፋቸውን ከሰጡ በኋላ እንደገና ማሻሻያ እንዲያደርጉ ተደርጓል። በተለይ አስራ ሰባቱ ጽሁፎች በዛ መልክ ነው የተሰሩትና አንዳንዶቹ ከአንዴም ሁለቴ ግምግማ ተደርጎበት እዚህ ጋር ቢጠናከር እዚህ ጋር ጎሏል ወይ፣ ይህን ቅንስ፣ ይህን ጨምር ወይም ይህን ነገር ያላየችሁት ነገር አለ ተብሎ ግምገማ ተደርጎ ለህዝብ መቅረብ ይችላሉ ብለን የገመት ናቸውን ነው እንግዲህ ያስቀመጥ ነው እንትን የሰጠ ናቸው። አዎ ገምጋሚው ሶስት ሰዎች የያዘ ኮሚቴ አለ። ፕሮፌሰር አቡ ግርማ ከጃፓን፣ ፕሮፌሰር ሰይድ ሀሰን በአሁኑ ሰዓት ጀርመኒ ነው ያለው እና እኔ ሶስታችን ኃላፊነት ወስደን ነው። ፕሮፌሰር ሰይድ ሀሰን የመሪ ስቴትስ ዩኒቨርሲቲ ማለት ናቸው። ትክክል። ኢኮኖሚስቱ ከተናጋሪዎችና አብስትራክት አቅራቢዎች ሌላ እነማን ናቸው የሚሳተፉት በነዚህ መድረኮች ላይ? አንደኛው የኤች አር መቶ ሀያ ስምንትን ጉዳይ በሚመለከት የሚቀርቡ ሰዎች ይኖራሉ። ሁለተኛ ደግሞ ያው የፖለቲካ ድርጅቶች ወኪሎቹ ናቸው ያለ እነዚህ ሁለቱ ሰዎች የሚቀርቡት በልዩ መድረክ ላይ ነው እነሱን ማድረጉ አንደኛ ኤችአር መቶ ሀያ ስምንት ወቅታዊ ሁኔታ የያዘ ስለሆነ፣ ሁለተኛ ደግሞ የፖለቲካ ውይይቶች ስለሚደረጉ በዚህ አካባቢ ያሉት የፖለቲካ ድርጅቶች ምን ይላሉ፣ የእነሱንም ሀሳብ እዛ ውስጥ ህዝቡ እንዲሰማ ለማካተት ተብሎ ነው የቀረበው። ለማንም ክፍት ነው ወይስ በተጋባዦች ብቻ ነው ውይይቶቹ የሚካሄዱት? ለማንም ለኢትዮጵያ ሕዝብ በሙሉ ክፍት ነው። በዋሽንግተን አካባቢ ዲሲ አካባቢ ያላችሁ በሙሉ ኢትዮጵያውያን ይህንን ነገር አምልጣችሁ። በተጨማሪ ደግሞ እነዚህ ነገሮች ተቀርተውም በፌስቡክም በምንም ይተላለፋል። በዓለም ዙሪያ ሰው ሁሉ ቢከታተለው በጣም ጥሩ ነው። ለንን እንገምታለን እና እንግዲህ ቮይስ ኦፍ አሜሪካም ሌሎችም የሚዲያ ሰዎች ደግሞ ቀርባችሁ ያንን ጉዳይ ለህዝብ እንድታደርሱ በጣም ደስ ይለናል እንጠይቃለንም። ፕሮፌሰር ሚንጋን ለሰጡኝ ማብራሪያ ያለ ጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ይስጥልኝ። ደህና ነሽ።